ፕሬዚዳንት ጆ ባይደን ስልጣን ከያዙ በኋላ ለመጀመሪያ ጊዜ በሰጡት ጋዜጣዊ መግለጫቸው በዩናይትድ ስቴትስ እና ሜክሲኮ ድንበር በኩል ቁጥራቸው የጨመረ የመጣውን ስደተኞች እና አሜሪካ ወታደሮቿን ከአፍጋኒስታን ለማውጣት ያስቀመጠችውን ቀነ ገደብ የማትጠብቅ መሆኑን ማስታወቋን አስመልክቶ ከጋዜጠኞች ጠንከር ያሉ ጥያቄዎች ቀርበውላቸዋል። መግለጫውን የተከታተለችው የዋይት ሀውስ ዘጋቢያችን ፓርሲ ውዳስኳራ ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል። ፕሬዚደንት ጆ ባይደን ወደ ስልጣን ከመጡ በኋላ የመጀመሪያቸው በሆነው ጋዜጣዊ መግለጫቸው አብይ መነጋገሪያ የነበረው የስደተኞች ጉዳይ ነበር። ፕሬዚደንት ባይደን በጉዳዩ ላይ ያላቸው አቋም የተለሳለሰ ነው የሚለውን ምልከታ አልተቀበሉትም። በሜክሲኮ በኩል ወደ አሜሪካ የሚገቡ ስደተኞች ቁጥር ግን እየጨመረ መጥቷል። ስለዚህ ሁኔታ ሲናገሩ ባይደን እንዲህ ብለዋል። ስለዚህ ነው ባይደን ነው የሚመጡት እኮ ለዚህ ነው ምክንያቱም ባይደን መልካም ሰው እንደሆነ ያውቃሉ። ያለው እውነት ግን የተለወጠ ነገር የለም ብዙ ሰዎች የመምጣታቸውን ያክል በእኔ አስተዳደር በድንበር በኩል የመጡት ስደተኞች ቁጥር በ28 ከመቶ ሲጨምር፣ ከኮቪድ ወረርሽኝ በፊት በነበረው የ2019 ዓ ም የትራምፕ አስተዳደር ጊዜ 31 ከመቶ ነበረ የጨመረው። በዚህ ሳምንት መጨረሻ ላይ ባይደን የስደተኞቹ ቁጥር የጨመረበትን ትክክለኛ ምክንያት እንዲከታተሉ ምክትል ፕሬዝደንት ከማላ ሀሪስን ሰይመዋል የውጭ ግንኙነቱን አስመልክቶ ዩናይትድ ስቴትስ ወታደሮቿን ከአፍጋኒስታን ለማውጣት ያስቀመጠችውን እንደ ኤሮፓ አቆጣጠር ግንቦት አንድ ቀነ ገደብ ማክበር እንደማትችል አስታውቀዋል በምትኩም ያስቀመጡት ወይም የጠቀሱት ቀን የለም that agreement that was made by እንዴትና በምን ሁኔታ ውስጥ ሆነ ነው ቀድሞውኑ እንደዚህ ያለ የአወጣጥ ስምምነት ውስጥ እንዴት ተገባ? በሚያሰኝ ሁኔታ በፕሬዝደንት ትራምፕ የተደረገውን ስምምነት ማስፈጸም የምንችለው። ለማንኛውም ግን ብዙ አንቆይም። አፍጋኒስታን ውስጥ ከቅርብ ጊዜ ወዲህ እየጨመረ ከመጣው ግጭት አንጻር መገለጫቸው አንዳንዶቹን ታዛቢዎች አላስደነቀም። ከነዚህ መካከል የዓለም አቀፍ ጉዳዮችና የስትራቴጂ ተቋም ውስጥ የዓለም አቀፋዊ ግጭቶች ባለሙያ የሆኑት አንቶኒ ካርድስማን But the fact was that when the Biden administration took place, ያለው ተጨባጭ ሁኔታ የፕሬዝዳንት ባይደን አስተዳደር ስልጣኑን በተረከበበት ወቅት ጭራሽ የተባባሰውን ግጭት አስወግዶ ውጊያውን በማቆምም ሆነ የሰላም ሂደቱን ገጽታ የሚያመላክት አንዳች ነገር ለማስመዝገብ ያደረግነው ምንም ነገር የለም። የዩናይትድ ስቴትሱ መሪ ሰሜን ኮሪያ በቅርቡ በምስራቃዊ የአገሪቷ ግዛት በኩል ሁለት የቅርብ ርቀት ተውን ጫፊ የባለስቲክ ሚሳይሎችን ማስወንጨፏን የተባበሩት መንግስታት ውሳኔዎችን የጣሰ ነው ብለውታል። ይህን ነገር ማባባሱን ከመረጥ ምላሽ ሊኖር ይችላል። አጸፈው እንዳመጣጡ እንመልሳለን። ይሁን እንጂ ግን የተወሰነ መልክ ላለው ዲፕሎማሲም ተዘጋጅቻለሁ። ፕሬዚደንት ባይደን እንዲሁም የቻይናው አቻቸው ዢ ጂንፒንግ ዓለም አቀፍ ሕግጋትን እንዲያከብሩ ከአጋሮቻቸው ጋር ሆነው ግፊት እንደሚያደርጉም ተናግረዋል። በተለያዩ በርካታ አጋጣሚዎች ግጭት የማንፈልግ መሆኑን ለራሳቸው በግሌ ነግሬያቸዋለሁ። ምንም እንኳን ጠመዝማዛና አስቸጋሪ ውድድር መኖሩን ብናውቅም ማለት ነው። የዓለም አቀፋዊ ግጭቶች ባለሙያ የሆኑት አንቶኒ ካርድስማን ቻይናን አስመልክቶ የተለወጠ ነገር መኖሩን ይናገራሉ። ቻይናን አስመልክቶ ያለው ንግግር ትኩረቱን እየቀየረ የመጣ ይመስለኛል። በንግድና ከወታደራዊ ግጭቶች ፍጥጫ በመራቅም ከቻይና ጋር መወዳደር በሚያስችሉ ግንኙነቶች ላይ ያተኮረ። በጋዜጣዊ መግለጫው አንድ ሰዓት ያህል የቆዩት ፕሬዚደንት ባይደን በመጀመሪያዎቹ የስልጣን ዘመናቸው መቶ ቀናት ውስጥ ሁለት መቶ ሚሊየን የሚደርሱ የኮቪድ-19 ክትባቶችን በየሰው ክንድ ላይ እንደሚያሳርፉ ተናግረዋል። እንደ አውሮፓ አቆጣጠር በ2024 ምክትል ፕሬዚደንት ካማላ ሃሪስን አስከትለው በድጋሚ እንደሚወዳደሩም ይጠበቃል። La Amerika tentang Radio dari Jetstar.